ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር አበባ ፈቃደ በቀዳሚው ክፍለ ዝግጅታችን ኢትዮጵያዊነትና የአማራ ማንነት ላይ ያነጣጠሩ አሉታዊ ትርክት ምንጮች፣ የአሉታዊ ትርክቶች አገራዊ ጉዳት አድራሽነትን አስመልክተው አታያቸውን አጋርተዋል። ወደ ቀጣዩና የመቋጫ ቃለ ምልልሳችን ያመራ ነው። እንዲህ ነው። ኢትዮጵያ ውስጥ በአሉታዊ ትርክቶች ኢላማ የሆኑ ሌሎች የኢትዮጵያ አካላት የሆኑ ዜጎች አሉ። በኢትዮጵያዊነት ላይ እና በአማራነት ላይ የተፈጸሙ አይነት አሉታዊ ትርክቶች በሌሎች ወገኖች ላይስ ያንን የሚያሳዩ ጥናቶች ምንን ነው የሚያመላክቱት? በጥቅሉ የኢትዮጵያን ሕዝብ በተለያየ መንገድ የጻፉ እና የሚተረኳሉ በእኛም ውስጥም በውጭም ሆነ አሁን በአጠቃላይ እኛ ኢትዮጵያውያን ኢትዮጵያን እንደ ኋላ ቀር ብዙ ባህላችንን ማንነታችንን ምዕራባውያን ባህልን መውደድ፣ በአንዳንድ አባባል ነጭ የአምላኩ እንደሚባለው የራስን ማንነት አለማወቅ፣ ስለ ራስ አለማወቅ በአጠቃላይ ይሄ በትግሬው፣ በአማራው፣ በጉራጌው፣ በሁሉም የተካሄደብን ነው። ያለ ቀጥታ ኮሎኒያሊዝም፣ ያለ ቀጥታ እንደ ሌሎች የአፍሪካን ሆነ ኤዥያን ሀገሮች ሳንሆን በተዘዋዋሪ መንገድ የገባው በጣም መሰሪ የሆነ ራስን ወደ ታች የሚያስደርግ በሁሉም ኢትዮጵያውያን ላይ በተለይ ዘመናዊ ነኝ በሚለው ማለት ነው። እና ይህንን የዘመናዊውን ትምህርትና የምዕራቡን ባህል የቀሰመው ትልቁ አሉታዊ የምለው ያ ነው እንግዲህ፣ ራሱን የመጥላት የራስ የሆኑ ነገሮችን ማናናቅ፣ ኢትዮጵያዊ የሆኑ ነገሮችን ማናናቅ፣ ኢትዮጵያን ድሃነች ማለት በጅምላ እንደዚህ እንደዚህ አይነት ነገሮች አሉ። ሌላው ምናልባት ጥያቄ ውስጥ የአማራው ትርክት ተብሎ የሚነሳበት ሰፊ ፖለቲካል እና ኢትዮጵያን ከማጥፋትና ከመውረር ወይም ከመበታትን ጋር አያይዘው የመጡ ጥልቅ የፖለቲካ አጀንዳ ስለሆነ ነው። ለባዕዳኑም በውስጥም ሀገር በቀል ለሆኑትም መሳሪያ የሆነው ግን ለጥያቄ የራሴ ግምት ነው። እርስ በርስ ለምሳሌ በአንድ ባህል ውስጥ የደሴ ልጆች በኮንበልቻ ልጆች ብናሾፍ፣ የጎንደር ልጅ በአዲስ አበባ ልጅ ቢስቅ፣ የአዲስ አበባ ከገጠር የሄድን ብርኔ ክፍለ ሀገር ልጅ ነኝ እና የአዲስ አበባ ሰዎች ይፎትቱናል። ምን ይላሉ? በአነጋገርህ እንደዚህ። እነዚህ በጣም ዊድን ኖርማል በምትለው መንገድ በህብረተሰብ ውስጥ የሚገለጹ ቤት ውስጥ እህትና ወንድም እንደሚበሻሸቀው በማንኛውም ማህበረሰብ ውስጥ እንዲህ አይነት ነገሮች ይኖራሉ። ግን ይህ ማለት እነዚህ ነገሮች ሀገርን የማስፈረስ ወይም ደግሞ እውነተኛ ኢንፌሪዮሪቲ የሆነ ሱፔሪዮሪቲ ኮምፕሌክስ እንዲያድርብህ ማድረግ የማይ ገባቸው በባህልና የኮንፍሊክት ማብረጃ የተለያዩ ነገሮች መተንፈሻ ናቸው እንጂ ፖለቲካዊ ህይወት ተሰጥቷቸው የምንጫረስባቸው ሊሆኑ አይገባም ነበር። እንደዚህ አይነት ነገሮች አሉ ከተባለ አማራው በጉራጌው፣ ጉራጌው በአማራው፣ ትግሬው በአንዱ እርስ በርስ በየክፍለ ሀገር ኒካል የምንሆንባቸው አሉታዊ ነገሮች ልበት። ነገር ግን እነዚህ አብረው በምትኖርበት ማህበረሰብ ውስጥ የሚደረጉ የወንድማማዊና ህታማማዊ የሆኑ ነገሮች እንጂ ፖለቲካዊ። እነዚህን ነገሮች ግን የተወሰኑ ሰዎች የራሳቸውን ኮምፕሌክስ የፖለቲካ ህይወት ይሰጡትና አሁን ለደረስንበት መሳሪያ ምቹ የሚሆኑት ሰዎች እንደዚህ አይነት ሰዎች ናቸው። የራሳቸውን የተወሰነ ቡድንም ሆነ የግል ስሜትን የፖለቲካና ሀገራዊ ህይወት ወይም ደግሞ የሌሎችን የእውነት ጥያቄ በመቀማት መደረግ የለበት ብዬ ነው የማስበው። በአሁኑ ወቅት አንዱም አሳሳቢም ሆኖ ያለው በሌላ በኩል ደግሞ የእርሶንም አመኔታ የሚጋሩ በአዋጅ የመጣ በአዋጅ ይሄዳል ወይም ለሺህ ዓመታት ውስጣችን ያለ ስለሆነ ኢትዮጵያና ኢትዮጵያዊነት የትም አይሄድም፣ ከጊዜያዊ ውከት በኋላ ተመልሶ ኢትዮጵያዊነት እንደሚቀጥል ያለትን ተስፋ የሚጋሩ አያሌ ኢትዮጵያውያን አሉ ሁሉ የሀገሪቷም እስካሁን ድረስ በዚህ ሁሉ ሁከት ውስጥ በዚህ ሁሉ ግፊት ውስጥ እምቢኝ ብላ መቆሟ እና ኢትዮጵያዊነት አሁንም ድረስ ጸንቶ መኖሩ በብዙ ኢትዮጵያውያን ልብ ውስጥና ምሮ ውስጥ የራሱ አንድ ማስረጃ ነው ብሎ የሚከራከሩ ወገኖች አሉ። ኢትዮጵያዊነት ላይ ቀደም ሲል እንዳነሱት አንዳንድ ትርክቶች ሳቢያ የጎሳ ፖለቲካ ለጊዜው ገኖ ይታያል። ይህንንም ይቀበላሉ። ኢትዮጵያዊነትን አሁን ካለበት የበለጠ ጎልብቶ ለማንሳት አሁን አዎንታዊ የሆነ ኢትዮጵያዊነትን ማዕከል ያደረገ ብሔራዊ አዎንታዊ ትርክቶችን በምን መልኩ ማጉላት፣ በምን መልኩ ወደ አጀንዳ ማምጣት፣ በምን መልኩ በእያንዳንዱ ኢትዮጵያዊ አእምሮና ልብ ውስጥ የበለጠ ሰርጾና ገኖ እንዲወጣ በመንግስታት ፖሊሲም ጭምር እንዲታገዝ እና በተለይም በባህር ማዶም ሆነ በሀገር ውስጥ ባሉ ዜጎች ከጎሳ ፖለቲካ አራማጅነት ይልቅ ምክንያቱም የጎሳ ፖለቲካን ለመቀናቀን አንዱ ከጎሳ ፖለቲከኝነትን እምቢኝ ማለት ያስፈልጋልና እዛ ውስጥ ሆኖ እንደገና ኢትዮጵያዊነትን መዘመር አብዝሮ የሚሄዱ ስለማይሆኑ በምን መልክ ነው ኢትዮጵያነትን ማዕከል ያደረገ ብሔራዊ አዎንታዊ ትርክቶችን እና በፖሊሲ አግዞ ለማዝለቅ ይቻላል ብለው የሚያስቡት? ብዙ መንገዶች አሉት። በእርግጥ ከትምህርት ጀምሮ አሁን እንዳልከው። ሆኖም ግን አሁን ያለችበት የሀገራችንን ሁኔታ ስትመለከት ሁለት ነገር ታሪካዊ ማንነታችንን እና በኢትዮጵያዊ አዎንታዊ የሆነውን ዘለቄታ መፍትሄ የሚሰጠውን ለማራመድ ዩትዩቦች አሉ፣ ሚዲያ እናንተ አላችሁ፣ አሁን እንደተደረገው ኮንፈረንስ አለ። በየጊዜው ኢትዮጵያውያን በዚህ ላይ ቢሰማራ እንደ ዘመቻ በእውቀት ላይ ራሴን እልወቅ ራሴን እልወቅ የሚል ዘመቻ ቢደረግ ግን ይሄን ከማለቴ በፊት ቅድም ልልህ የነበረ አሁን ያለንበት ቦታ ግን የህልውና ጥያቄ ነው። የህልውናው ጥያቄ የሚያሳዝን ሁኔታ መጀመሪያ፣ የአማራውም ህልውና ወሳኝ ነው፣ ለኢትዮጵያም፣ ለሁሉም፣ ለሌሎችን ማህበረሰብ በጣም ወሳኝ ነው። ይሄ ህልውና ጥያቄ። ሁለተኛ ይሄ ጦርነት ኢትዮጵያን የሚወሩ ኢትዮጵያ ላይ መንግስት የሆኑ ሀይሎች ነው። የአንድ ክፍለ ሀገር ወይ የአንድ አካባቢ ጥያቄ አይደለም። አሁን ባለው በተሰናከለ አስተሳሰብ ስላሰብን ነው እንጂ የትም ሰሜን ኢትዮጵያ ላይ ቢደረግ፣ ደቡብ ኢትዮጵያ ላይ፣ ምዕራብ ኢትዮጵያ ላይ ቢደረግ የጋራ የሁሉም የኢትዮጵያ ጥያቄ ነው። ስለዚህ ኢትዮጵያ ሁለተኛ ትልቁ ባትል ግራውንድ ሆኖ አሁን አማራውን መጀመሪያ የማጥፋት ስልት ላይ ነው ያለው ይሄን ላስገነዝብ ብዬ ነው ወደ መፍትሄዎቹ አሁን ላልከው በጣም አስፈላጊ ለሆነ ጥያቄ ከመመለሴ በፊት ይሄ ይህ እንዳለ ሆኖ እንደሚባለው ፍሪደም ማይንድ መጀመሪያ አእምሮህን ነፃ ማድረግ አለብህ ሌሎችን ጦርነቶች ከማሸነፍ በፊት የሚያስፈልግህን ነገሮች ከማግኘት በፊት ስለዚህ ይሄ አሁን ትርክቱን ማስተካከል ብዙ ብዙ ብዙ ወንድሞች አሉ፣ እህቶች አሉ። ይሄንን ታሪክ የሚያውቁ ማንነታችንን የሚያውቁና ወደዛ ብንመለስ ራሳችንን ወደ ማወቅ የተለያዩት ሚዲያዎች ለምሳሌ ጎጂ የሆኑ ነገሮችን ከማስተላለፍ አሁን በተለይ በአንዳንድ ጊዜ የማየው አገር ውስጥ ፋኖን በሚመለከት አስፈላጊ ያልሆኑ በጣም በርካታ ሚዲያዎች አሉና ዝም ብሎ ወሬው ምኑም ዳይሉት ይሆናል በቃ ፣ ግን ከፊሉ ሊጨበጥ የሚችል መሳሪያ ሊሆን የሚችል የራስን ማወቅ እውቀት ይሄንን በደንብ በተለያየ ዘዴ አገር ነጻ ስትሆን ትምህርት ሚኒስትር የሚቀይረው ነው። ቀደም ብለህ አንተ ለጠቀስከው ይሄ በፖሊሲም ደረጃ ኢትዮጵያ አሁን ያለችበት እና የአማራውም ሕዝብ የተፈተነው ፈተና ለወደፊት ትልቅ ትምህርት ነው። በኢትዮጵያ ንቁ እንድትሆን ነው የሚያደርጋል። ዝም ብሎ በሰመመን መኖር ምን ላይ እንዳደረሰ በማወቅ ኢትዮጵያውያን የሚነቁበት ዘመን ይመጣል፣ ስለ ራሳቸው ማወቅ እና ያ እስኪሆን ድረስ እንግዲህ አሁን ለጊዜው ያለንበትን ችግር መፍትሄውም ችግሩን በቅጡ ከመገንዘብ ይጀምራል እና ያን ማድረግ ራሳችንን በምናውቅበት ጊዜ እውነተኛ ማንነታችንን ራሳችንን ስናውቅ ራሳችንን ስናከብር፣ ከራሳችን ማንነት ጋራ ከውስጣዊ ማንነት ጋራ ስንታረቅ ከተበላሸው መንገድ አሁን ያል ነው። ከዚህ በትርክቱ በሀሰት ትርክት ከምንጓዘው መንገድ ከተመለስን እና ወደ ራሳችን መንገድ ከሄድን ኢትዮጵያም ሀገራችን፣ አማራውም ራሱን መብቱን ያስጠብቃል ያልነው ጥርጥር ውስጥ የሚገባ አይደለም። እሱ ግን በአጠቃላይ ሌሎችም ኢትዮጵያውያን እና ኢትዮጵያ ሀገራችን ካለችበት ችግር ትላቀቃለች፣ ፍትህም እንዲሰፍን ክብራችንም እንደሰው ልጆች ይመለሳል። አሁን እኮ በጣም ዝቅ ከማለታችን የተነሳ በመቶ ሺዎች ብናልቅ ዞር ብሎም ሚያይን የለም። ምክንያቱም ራሳችንን ቫሊዩ፣ ቅድም ያልከው ትርክት ኔ አሉታዊ ትርክቱ ተግባራዊ የሆነው በኢትዮጵያውያን ላይ የራሳችን ሕይወት የራሳችን ማንነት ቫሊዩ አለመኖሩ ዋጋ ቢስ መሆኑ ስንጋደል ይሄ እንግዲህ የተማርኩ ነኝ የሚለው እና ይሄ ይሄ ቃን ወዘተ የሚባሉት ይሄ የፖለቲካል መሪዎች መሪም ነን የሚለው በሙሉ ልናፍር ልናፍር ይገባል። ሀገራችን በምን ላይ እንዳለች በዓለም ላይ በሌለ ደረጃ የምንገኝ ሰዎች ንንና ይሄ በጣም በአስቸኳይ ይቁምና ወደ ትምህርቱ ራሳችንን በምናነቃበት ጊዜ እውነትም ማንነታችን እናጣለን ከለማኝነት እና ከባርነት፣ ከነጭ አምላኩነት፣ ከራስ ዲስትራክቲቭነት፣ ከራስ ጠልነት። አሁን እነዚህ ሊብሬሽን ፍሮንት ራስ ጠል ናቸው። ራስን የሚጠላ አንታይ ሰልፍ የምንለው ሰልፍ ዲስትራክቲቭ የሆነ ፐርሰናሊቲ የግሩፕ ተክለ ነገድ ትፈጥራለህ። በግለሰብ ብቻ ሳይሆን በግሩፕም እንደዚህ አይነት ተፈጥሮ ይሄውና፣ እርስ በርስ በትራይብ ደረጃ የምንጨድ ህዝብ ሆነናል። ስለዚህ የግድ ነው። እውቀት ነፃ ያወጣናል። ካለማወቅ ብሎ አልከው ህዝቤ ካለማወቁ ጠፍቷል ይላል፣ እና እውቀት ያድነናል፣ የአእምሮ ነፃነት ያድነናል ብዬ ተስምናለሁኝ። እና በጣም አመሰግናለሁ ዶክተር አበባ ፈቃደ ስለ ቃለ ምልልሱ እናመሰግናለን። አሜን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።